ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጊው ነኝ። ለመስተንግዶው ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ የዛሬው ዝግጅታችንን እናስታውቃችሁ። ጠቅላይ ሚኒስትር አብይ አህመድ እያካሄዱት ያለው ለውጥ ከፍጥነትም ሆነ ከይዘት አንጻር የሚደነቅ መሆኑን ዩናይትድ ስቴትስ አስታውቃለች። አምባሳደሩም እንዳሉት ጠቅላይ ሚኒስትሩ እያካሄዱት ባለው ለውጥ በፍጥነቱም ሆነ በይዘቱ ተደንቀናል። በኢትዮጵያ የዩናይትድ ስቴትስ አምባሳደር የተናገሩትን የኤምባሲው ቃል አቀባይ ኒኮላስ ባርኔት ለቪኦኤ ደግመው ተናግረዋል። ሙሉ ዘገባውን ይዘናል። ባለፈው ሳምንት የኤርትራውን ፕሬዚዳንት ኢሳያስ አፈወርቂን አቀባበል ለመዘገብ ከድሬዳዋ ወደ አዲስ አበባ በመጓዝ ላይ ከነበሩ ጋዜጠኞች የአሽከርካሪው ሕይወት በድብደባ ማለፉን ነዋሪዎች ተናግረዋል። እና ወደ ሀረር ይምጣልኝ አለ ወሰድ ነው በአምቡላንስ ሀረር ሲሄደም ያኔ ያህል ሕክምና አላገኘም። ከዛ በኋላ ወደ ድሬዳዋ ተመልሶ ትላንት አምስት ሰዓት ሀያ አካባቢ ላይ አርፈዋል ማለት ነው። ከጋዜጠኞች ቡድኑ አንዱን አነጋግረናል። እንደዚሁም ደግሞ የድሬዳዋ መገናኛ ብዙኃን ኤጀንሲ ስራ አስኪያጅ አቶ ሀሰን ኢጎ ናቸው የሰማችኋቸው። ይዘናቸዋል በክቡር የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ የተመራው የልኡካን ቡድን ለሶስት ቀናት በሀገራችን ያደረገውን ጉብኝት በስኬት እንዲጠናቀቅ ላደረጉ የተለያዩ ባለድርሻ አካላት የምስጋና የራት ፕሮግራም ትላንት በብሔራዊ ቤተ መንግስት ተካሂዷል። ተሸልመዋል። እነ መሐሙድ አህመድ ምስጋና ቀርቦላቸዋል። እነ አሊቢራ፣ እነ ቴድሮስ ካሳሁን፣ እነ ሀጫሉ እንዴሳ፣ እነ ጌታቸው ሀይለ ማርያም፣ እነ ጋሻበራ ሞላ ከተቋሞቹ ደግሞ ኦልሞስት ሁሉም ተቋሞች እና ክልሎች የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ናቸው። ይዘናቸዋል። ከኢትዮጵያ ከተለያዩ አካላት የተወከሉ አምስት ባለ ባለስልጣናት የልኡካን ቡድን ወደ ቤሩት ተጉዘው ከሚመለከታቸው የበጎ አድራጎት ሰራተኞችና የቤሩት ባለስልጣናት ጋር ውይይት አካሂደዋል። አይቶ መሄድ ብቻ ሳይሆን ዘላቂ የሆነ መሰረት ነው ጥለው ለመሄዱት፣ የዚህ ሀገር መንግስት መፈረም አለበት። እሱን ደግሞ ገና ቀጠሮ ለወር ነው የተሰጠው። እንግዲህ እግዚአብሔር ፈቅዶ ሁሉን ነገር ካስተካከሉልን በእውነት በጣም ጥሩ ስብሰባ ነው እ ላይ ያለው መሰረታዊ ጉዳዮች ላይ ከስምምነት የተደረሰበት ሁኔታ ነው ያለው እና ዝርዝሩን ይዘናል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም አጠር ላሉት የምሽቱ ዓለም አቀፍ ዜናዎች በድጋሚ ተመልሰናል። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ ባለፈው በውይይት ላይ የነበረውን የምሕረት አዋጅ በአብላጫ ድምጽ ማጽደቁ ማምሻውን የሀገር ውስጥ መገናኛ ብዙኃን ዘግበውታል። የዩናይትድ ስቴትስ የሀገር ደህንነት ሚኒስቴር የዩናይትድ ስቴትስ ውስጥ ለሚገኙ ጥገኝነት የጠየቁ ቁጥራቸው ወደ አምስት መቶ ለሚጠጋ ሶማሊያውያን የተሰጣቸውን ጊዜያዊ ህጋዊ ከለላ እንዲራዘምላቸው ወሰነ። የዩናይትድ ስቴትስ የሀገር ደህንነት ሚኒስትር ክርስቲን ክሪስቲን ኔልሰን ሶማሊያ ውስጥ የቀጠለው የ ትጥቅ ግጭትና ልዩ የሆነ ሁኔታ በእንግሊዝኛ አጽሕሮቱ ቲፒኤስ ተብሎ በሚጠራው የጊዜያዊ ከለላ ከሚያስፈልጋቸው ሰዎች ዝርዝር ውስጥ መቆየቷን አስፈላጊ ያደርገዋል ብለዋል። ዘላቂ መፍትሄ መፈለግ ይኖርብናል ያሉት ሚኒስትሯ የአካል ሆነ ግን ሁከትና የሰብአዊ መብት ረገጣ ሸሽተው መጥተው ይችን ሀገር ሀገሬ ብለው የሚኖሩ በመቶዎች የሚቆጠሩ ሶማሊያውያን ጎረቤቶቻችን የመባረር አደጋ ይደቀንባቸዋል ብለዋል። የኮንጎ ዴሞክራሲያዊት ሪፐብሊክ ፕሬዚዳንት ጆሴፍ ካቢላ በመጪው እንደ አውሮፓውያን አቆጣጠር ታኅሳስ 23 ማለት ነው ፕሬዚዳንታዊ ምርጫ እንደሚካሄድ ገለጹ። እሳቸው የወደፊት የፖለቲካ እቅዳቸው ምንድን ነው? እሱን ግን አልተናገሩም። ካቢላ ትላንት በቴሌቪዥን ለህዝቡ ባደረጉት ንግግር ህገ መንግስቱን ያለ ምንም ማወላወል አከብራለሁ ብለዋል። ተቃዋሚዎች ግን ፕሬዝዳንቱ መንበረ ስልጣኑን የሙጥኝ ይሉ ይሆናል የሚል ስጋት እንዳላቸው ገልጸዋል። የሚስተር ካቢላ የሁለት የስልጣን ዘመን ገደብ ካለቀ ሁለት ዓመታት ተቆጥረዋል። ይሁን እንጂ በሁከቱ በታጣቂ ሚሊሻዎችና ምርጫ ለማደራጀት በገጠሙ ችግሮች ሳቢያ አዲስ ምርጫ ሁለት ጊዜ እንዲዘገኝ ተደርጓል። ህገ መንግስቱም ካቢላ ተተኪ እስከሚመረጥ ስልጣን ላይ እንዲቆዩ ይፈቀድላቸዋል ሲሉ ተቃዋሚዎች ተቃዋሚዎችና የዩናይትድ ስቴትስ ሌሎችም ጭምር በምርጫዎቹ መዘግየት ማዘናቸውን ገልጸዋል። ካቢላ በትላንቱ ንግግራቸው ኮንጎ ስለ ዲሞክራሲ ማንም እንዲያስተምራት አትፈልግም ብለዋል። በመጨረሻም በዓለም ዙሪያ በዜጎቻቸው ለዘመናዊ ባርነት መጋለጥ አጋጣሚዎች ሰሜን ኮሪያ እና ኤርትራ ግንባንክ ግንባር ቀደሞቹ ሀገሮች ናቸው ሲል ዛሬ ይፋ የተደረገ ዓለም አቀፍ ጥናት አስታወቀ። ዘ ግሎባል ስሌቨሪ ኢንዴክስ የዓለም አቀፍ ባርነት ሰንጠረዥ የተባለው ድርጅት ባወጣው ሪፖርቱ እንደ አውሮፓውያን አቆጣጠር በ2016 በዓለም ዙሪያ ሰዎች በዘመናዊ ባርነት የተያዙ ሰዎች ቁጥር 40.3 ቢሊዮን ሚሊየን ይደርሳል ብሎ እንደሚገመት ገልጿል። ለዛሬ ያዝንላችሁ አጥር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋው እና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ወደ መጀመሪያው ዘገባችን የምናልፈው ጠቅላይ ሚኒስትር ዶክተር አብይ አህመድ እያካሄዱት ያለው ለውጥ ከፍጥነትም ሆነ ከይዘት አንጻር የሚደነቅ መሆኑን ዩናይትድ ስቴትስ ታስታውቃለች። ለነዚህ የለውጥ እርምጃዎች መሳጋት ሀገራቸው በአጋርነት መስራት እንደምትፈልግም በኢትዮጵያ የአሜሪካ ኤምባሲ ቃል አቀባይ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከአንድ ሳምንት በኋላ ወደ ዋሽንግተን ያመራሉ። በዚያ ጉብኝት መልካሙን እንመኝላቸዋለን ያሉት ቃል አቀባዩ ኒኮላስ ባርኔት ከዩናይትድ ስቴትስ ባለስልጣናት ጋር የሚደረጉ ውይይት ስለመኖሩ ግን አልጠቀሱም። እስክንድር ፍሬው ዝርዝሩን ይዟል። ዩናይትድ ስቴትስ ከጠቅላይ ሚኒስትሩ ጋር ነች። ወደ ኃላፊነት በመጡ በጥቂት ወራት ውስጥ በርካታ እርምጃዎችን የወሰዱት በተለያየ ጎራ በተሰለፉ ኢትዮጵያውያን ሳይቀር ይሁንታን ያገኙት እምነትን ያተረፉት መሪ ከወዳጅ አገራትም ሙገሳ እየተቸራቸው ይገኛል። ከነዚህ ወዳጅ አገራት አንዷ የሆነችው ዩናይትድ ስቴትስ ለጠቅላይ ሚኒስትር ዶክተር አብይ አህመድና ለለውጥ እርምጃዎቻቸው ያላትን ድጋፍና አድናቆት በአደባባይ እየገለጸች ነው። ዩናይትድ ስቴትስና ኢትዮጵያ በሰብአዊ መብትና በዲሞክራሲ ጉዳዮች ላይ በተመካከሩበትና ትናንት በውጭ ጉዳይ ሚኒስቴር በተካሄደው መድረክም ይሄው ድጋፍና አድናቆት ተንጸባርቋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር በዚሁ መድረክ መክፈቻ ላይ ሲናገሩ የጠቅላይ ሚኒስትር ዶክተር አብይ አህመድን የመጀመሪያ መቶ ቀናት ክንውኖች አወድሰዋል። ጠቅላይ ሚኒስትሩ በመጀመሪያዎቹ መቶ ቀናት አስደናቂ፣ ጠንካራ፣ ግልጽና ቀጥተኛ ንግግሮችን አድርገዋል። መንግስትም ሰብአዊ መብትን እንዲያከብር አሳታፊ የሆነ የፖለቲካ ምህዳርም እንዲፈጥር የሚያስችል አመራር ሰጥተዋል ነው ያሉት አምባሳደሩ። ይህንኑ መነሻ በማድረግ በስልክ ያነጋገርኳቸው በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት በጠቅላይ ሚኒስትር አብይ እየተካሄደ ያለው ለውጥ ከፍጥነትም ከይዘትም አንጻር የሚደነቅ ነው ብለዋል። አምባሳደሩም እንዳሉት ጠቅላይ ሚኒስትሩ እያካሄዱት ባለው ለውጥ በፍጥነቱም ሆነ በይዘቱ ተደንቀናል። ዛሬ በዲሞክራሲ በሰብአዊ መብቶችና በመልካም አስተዳደር ላይ በተካሄደው የጋራ መድረክ ስለ ኢትዮጵያ መንግሥት ዕቅድ የበለጠ ለመረዳትና እንዴት እንደምንደግፋቸው ለማወቅ ጉጉቱ ነበረን። ኢትዮጵያ በፈጣንና አጠቃላይ ለውጥና መሻሻል ውስጥ መሆኗን የአሜሪካው አምባሳደር በትናንቱ ንግግራቸው ጠቅሰዋል። እነዚህ መሻሻሎች ደግሞ በፖለቲካዊ አስተዳደርና በሰብአዊ መብት አያያዝ ላይ የታዩትን እንደሚጨምሩ ጠቁመዋል። የዩናይትድ ስቴትስን ድጋፍና ይሁንታ ያገኙት የለውጥ እርምጃዎች የትኞቹ እንደሆኑ የጠየኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔትም የተወሰኑትን ዘርዝረዋል። ይሄ ነገር ጊዜ ይወስዳል። ነገር ግን በመንግሥቱ አነጋገር ላይ ያለው ለውጥ ሰብአዊ መብቶችን ለማክበር፣ የፖለቲካ አሳታፊነትን ለመፍጠር፣ ስለ አንድነት ለመወያየትና በፖለቲካ ሂደቶች የበለጠ ተሳትፎ እንዲኖር የተሰጠው ትኩረት ይገኝበታል። ይሄ ከኤርትራ ጋር ሰላም ለማምጣት የተደረገውን ጥረትም ይጨምራል። ሰፊና አሳታፊ እድገት ለማምጣት ለኢኮኖሚ ማሻሻያዎች የተሰጠውም ትኩረት እንደዚሁ ነው እና አሁን የተለያዩ አማራጭ ዝርዝሮች አሉ። እንዴት እንደሚቀጥሉባቸው ለማየት እንጠብቃለን። በጠቅላይ ሚኒስትሩ የተጀመሩ የለውጥ እርምጃዎችን ከማሳካት አንጻር ፈተናዎች ሊኖሩ እንደሚችሉም የዩናይትድ ስቴትስ እምነት ነው። የወዳጅ መንግሥታት ድጋፍ የሚያስፈልገውም በተለይ ከዚህ አንጻር ነው ብለዋል አምባሳደር ሬነር ትናንት ሲናገሩ። የኤምባሲው ቃል አቀባይ ኒኮላስ ባርኔትም ይህንኑ ሀሳብ ያብራራሉ። ዲሞክራሲ ጠንካራ ሥራ ይጠይቃል። ይሄ ከዚህ በፊት በአደባባይ የተናገርነው ነው ነው ይህ ሂደት እንዲሳካ የሁሉንም ኢትዮጵያውያን ጥረት ይጠይቃል። ሁሉም የበኩሉን ሚና መጫወት አለበት። በኢትዮጵያ ፍትሕ ሲስተም ሁሉም ኃላፊነቱን መወጣት ይኖርበታል። በጠቅላይ ሚኒስትር አብይና በአስተዳደራቸው የተቀመጡ የለውጥ እርምጃዎች የተለጠጡ ቢሆኑም የሚሳኩ ናቸው ቁርጠኝነትና ጥረት ግን ይጠይቃሉ። የዛሬ የመድረክ ዓላማም በእነዚህ የለውጥ እርምጃዎች ላይ መወያየትና ስኬታማ በሚሆኑበት መንገድ ላይ ዩናይትድ ስቴትስ እንዴት ከኢትዮጵያ ጋር በአጋርነት መሥራት እንደምትችል መነጋገር ነበር። ከዚህ አንጻር በጋራ መሥራት በምንችልባቸው በጣም ተጨባጭ መንገዶች ላይ ያተኮረና እጅግ ግልጽና ገንቢ ውይይት ነበረን። የሁለቱ ሀገራት የምክክር መድረክ የተካሄደው ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንድ ሳምንት በኋላ ወደ ዩናይትድ ስቴትስ እንደሚጓዙ እየተጠበቀ ባለበት ሰዓት ነው። የጠቅላይ ሚኒስትሩ ጉዞ ዓላማ በዚያ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር መወያየት እንደሆነ ቀደም ሲል ተገልጿል። ከዩናይትድ ስቴትስ ባለስልጣናት ጋር ይገናኙ እንደሆነ የጠየቅኳቸው ቃል አቀባዩ ኒኮላስ ባርኔትም ቀጥተኛ ምላሽ አልሰጡም። ለጠቅላይ ሚኒስትር አብይ ጉብኝት የተያዘውን መርሃ ግብር ለኢትዮጵያ መንግሥት ተወዋለሁ። ነገር ግን ያንን ጉብኝት እንጠብቃለን፣ መልካሙንም እንመኝላቸዋለን። ምን ዓይነት የውይይት ፕሮግራም እንደሚኖር ለማየትም እንጠብቃለን። ከሁለት ሳምንታት በፊት መግለጫ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርቱካን አያኖ የጠቅላይ ሚኒስትሩ ጉዞ ዓላማ አንድ ብቻ መሆኑን ነበር ያብራሩት። በስልጣን ላይ ያለ ጠቅላይ ሚኒስትር ለመጀመሪያ ጊዜ የዲያስፖራውን ለማወያየት በውጭ የሚኖሩ ኢትዮጵያውያን ትውልድ ኢትዮጵያውያንን ለማወያየት እቅድ ይዞ ሲሄድ ለዚህ ስራ ብቻ ሲሄድ የመጀመሪያው ዝግጅት ከመሆኑ አንጻር ልዩ ያደርገዋል። በዚህ ፕሮግራም ላይ ግንቡን እናፍርስ ድልድዩንም እንገንባ በሚል መሪ ቃል የተዘጋጀ ፕሮግራም ነው። የጠቅላይ ሚኒስትሩን የጉዞ መርሃ ግብር በተመለከተ ከዚህ መግለጫ በኋላ የተለወጠ ነገር ስለ መኖሩና ከዩናይትድ ስቴትስ ባለስልጣናት ጋር ስለ መገናኘታቸው አዲስ የወጣ መረጃ የለም። በትናንቱ የምክክር መድረክ ላይ በዩናይትድ ስቴትስ በኩል ከአምባሳደር ሬይነር በተጨማሪ ከዋሽንግተን የመጡት በውጭ ጉዳይ መስሪያ ቤት የዲሞክራሲና የሰብአዊ መብት ቢሮ ረዳት የውጭ ጉዳይ ሚኒስትር ስኮት ቡስፒ እንዲሁም ሌሎች ባልደረቦቻቸው ተገኝተዋል። በኢትዮጵያ በኩል ደግሞ የውጭ ጉዳይ ሚኒስትር ዴታ ፕሮፌሰር አፈወርቅ ካሱና ሌሎች የስራ ኃላፊዎች ተሳታፊ ነበሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እየተከታተላችሁ የምትገኙት የአማርኛ ዝግጅት አሜሪካ ድምጽ ሬዲዮ የአማርኛ ዝግጅት የጋቢና ቪኦኤ ፕሮግራማችንን ነው። ወደሚቀጥለው ዘገባችን ነው የምናልፈው። ባለፈው ሳምንት የኤርትራውን ፕሬዚዳንት ለመዘገብ ከድሬዳዋ ወደ አዲስ አበባ በመጓዝ ላይ የነበሩ ጋዜጠኞችን የያዘው መኪና አሽከርካሪ ሚኤሶ ላይ በደረሰበት ድብደባ ከሳምንት በኋላ በትላንትናው ዕለት ህይወቱን ማለፉን የአይን ማኝነን ያሉ እና የድሬዳዋ መገናኛ ብዙሀን ኤጀንሲ አስታወቀ። ከሶስት ቋንቋ የተውጣጡ የድሬዳዋ መገናኛ ብዙሀን ድሬ ቲቪ የጋዜጠኞች ቡድንን ላይ ሲደርሱ በከተማው ስድስት ሰዎች በልዩ ፖሊስ ተገድለው ወጣቱ ተቆስሎ የነበረ ሲሆን ካሜራ የጫነ መኪና በመያዛችን ለሌላ ዓላማ የመጣችሁ ናችሁ በሚል ነው ድብደባ የተፈጸመብን ብለዋል። አንዱ የቡድኑ አባል ጽዮን ግርማ ዝርዝር አላት። ስለ ጉዳዩ ለአሜሪካ ድምጽ ያብራሩት የቡድኑ አባላት ባለፈው ሳምንት ወደ ኢትዮጵያ ለሶስት ቀናት የስራ ጉብኝት የገቡትን የኤርትራውን ፕሬዝዳንት ኢሳያስ አፈወርቂ አቀባበል ና ዝግጅቶችን ለመዘገብ ከድሬዳዋ ከተማ ከመገናኛ ብዙሀን የጋዜጠኞች ቡድን ከአማረኛ፣ ከኦሮመኛ ና ከሶማለኛ ቋንቋ የተውጣጡ ሶስት ጋዜጠኞች አንድ የካሜራ ባለሙያ ና አቶ ሱሌይማን አህመድ የተባሉ የኤጀንሲው የመኪና አሽከርካሪ በጋራ ሆነው ከከተማዋ ከቀኑ አስር ሰዓት ወደ አዲስ አበባ መንገድ ይጀምራሉ። ስሙን እንዳልናገር፣ ማንነቱን እንዲደብቅ፣ ድምፁንም እንዲቀይር የጠየቀኝ አንድ የቡድኑ አባል ሚኤሶ በተባለች ከተማ ላይ ሲደርሱ ገጠመን ያለውን ያስረዳል። ቢያንስ ወደ ሶስት ሰዓት ገደማ ላይ ሜሶ አካባቢ ደረስን። ሜሶ ስንደርስ ደግሞ በአካባቢ አዋሳኝ ሶማሌና በኦሮሚያ ክልል በተነሳው ግጭት ቀን ሙሉ ላይ እዛ አካባቢ ላይ ግጭት ነበር እና ቢያንስ ከዛ አካባቢ በሜሶ ከሚኖሩ የብሔሩ ተወላጆች ያት ወደ ስድስት ሰው ሞቶባቸዋል። መንገድ ላይ ያስቆሙናል። ወደ ስፋት አካባቢ እዛ ማንነታችንን የሚገልጽ መታወቂያ ምናምን ይጠይቁናል። እናሳያለን። እኛ የዘምንሄለው ቦርሳዎች፣ ልብሶችን ምናምን ይፈትሻሉ። እዛ እነሱ እሺ፣ ምንድን ነው ብለን በምንጠይቅበት ጊዜ ላይ መረጃ ደርሶን ነው። ምን አይነት መረጃ? ዛሬ የተፈጠረውን ግጭት ቀርጣችሁ ልታስተላልፉ ነው እና እናንተን ሌላካ አካል አለ። እረ፣ እኛ እንደዚህ አይነት ሰዎች አይደለንም እና አይዲያችንን አይታችኋል በምንታይበታት አይ ታዩ ሳሰ ከሹፌሩና አንዱ ጋዜጠኛ የሶማሌ ብሄር ተወላጆች ናቸው። ከዛ እነሱን አዩና በቃ እነሱን እነሱ ላይ እርምጃ መውሰድ ሲጀመር ኖ እነዚህ ሰዎች እንሰዋን ዜጎች ናቸው እና ቢያንስ ትሊስ ሰው ምናም ብለን ልንግባባ ሞከርን ልንስማማ አልቻለም። ከዛ በኋላ ዞሮ ራሱ ወደ እኛው ዱላው ለእኛው ተረፈ። አንድ ላይ እናንተ ሁላ ተባባሪ ናቸው ምናም ተብለን ወደ ዱላው ገባን ማለት ነው። ከዛ ከነዛ ውስጡም አንድ ደናም አይጠፋም ቢያንስ የዛ ሁኔታ አይቶ ቶሎ ብሎ ወደ መኪናውን አዙሮ ሹፌሩ ወደ ጣቢያ እንዲሄድ ሹፌሩን ስንጠይቀው አስገድደዋል ስንጠይቀው ለቃ ያ ሁላቶ ከቀብር መት ነው የቀን የሞቱትን ቀብሮ ነው የወጡት የነበረው እና በጣም ስሜታዊ የሆነዋል እና ለመግባባት ሞክረን ሊሰሙን አልቻልም እዛ እስከ ጣቢያ በምንሄድበት ሰዓት ላይ በጣም መኪናዎች ዝገባ ነበረ

ላሊት የታቢያው ፖሊሶች አስረከቡ። ፖሊሶቹም ድብደባውን በዛ ጊዜ ከለቀሉልን፣ ከአሁን በኋላ ድረስ እኛ ከለቀሉ። ከዛ መኪናውን ይወጣል። እኛ መውጣቱን ነበር። ገባ ወደ ቢሮ የትብብር ይደረግላቸው ያለ ከቢሮ ከዛ አራታችን አንድ ሰው ከአምስታችን አንዱ ጎደለ። ሄሩ ነው እና አንዱ የት ነው ብለን በምንጠይቅበት ሰዓት ላይ ልናገኘው ያቻለን በዛ ሰዓት ላይ። ከዛ ማንነታችን ከተጣራ በኋላ በቃ ኃላፊ መቶ ሰዓት ላይ በቃ ሰው ተደርጎላቸው መከላከያ እናደርግለን እና ወደ ሀገራችን ትመለሳላችሁ ምናምን አሉም። ከዛ እዛው ጣቢያ አደርም ሜሶ ከተማ ቀን በነበረው ግጭት የስድስት ሰዎች የተገደለባቸው የከተማው ነዋሪዎች ቁጣ በጣም ከፍተኛ ስለነበረ፣ ግርግር መኖሩ ሾፌሩን ለማግኘት ከፍተኛ ጥረት ቢደረግም ሊገኝ አልቻለም። ተለያየ ፍለጋ በኋላ በማግስቱ ከፍተኛ ድብደባ ደርሶበት ሰዎች አስጥለውት ሂርና ከተማ ሆስፒታል ገብቶ ተገኘ ይላል። የድሬዳዋ መገናኛ ብዙሃን ኤጀንሲ ስራ አስኪያጅ አቶ ሀሰን ኢጌ ሟቹ ሱሌይማን አህመድ ኤጀንሲ ውስጥ ከ2006 ዓ.ም ጀምሮ መቀጠሩን የአራት ልጆች አባት እንደነበር ገልጸውልናል። ድብደባው ደርሶበት ሂርና ሆስፒታል መተኛቱ ከተነገራቸው በኋላ ወደ ድሬዳዋ እንዲወሰድና ሕክምና እንዲያገኝ ማድረጋቸውንም አስረድተዋል። ከዚህ ድሬዳዋ አምቡላንስ ልከን በአምቡላንስ አምጥተን እዚህ ድሬዳዋ ጆሮ ሆስፒታል አይ ሲ ውስጥ ገብቶ ኮማ ውስጥ ያለ እያለ ማለት ነው ህክምናው ሲከታተል ነበር። ህክምናው እየተከታተለ ሀሳቦቹ መጡ። ወደ ጥቁር አመሳሪ ፈሪ ይደረግ፣ ነገር ግን ወላጁ ባቀረበው ጥያቄ መሰረት እዚ ቆየልን፣ እዚ ማሳከም እንችላለን፣ ይታከም በሚል እዚ እንዲቆይ ተደርጓል። ከዛ በኋላ ደግሞ ህይወት ፋና ያለው አንድ ዶክተር ተብሎ ነበር ኮሚኒኬ የተደረጉና እሱ ደግሞ ትቱ ከተነበበለት በኋላ እኔም አከም እችላለሁ እና ወደ ሀረር ይምጣልኝ አለ። ወሰድነው በአምቡላንስ ሀረር ሲሄድም ያን ያህል ህክምና አላገኘም። ከዛ በኋላ ወደ ድሬዳዋ ተመልሶ ትላንት አምስት ሰዓት ሀያ አካባቢ ላይ አርፈዋል ማለት ነው። በጋዜጠኞች ቡድን ውስጥ የነበረው ባለሙያ የነበሩት ሰዎች ጥቂት ቢሆኑ ኖሮ ተግባብተን መነጋገር እንችል ነበር ይላል። ነገር ግን በጣም ብዙ በመሆናቸው መስማማት መሰማማት እንኳን አልቻልንም። በተለይ በእለቱ የነበረው ግጭት በሶማሌ ክልል ልዩ ፖሊስና በከተማው ነዋሪ የሆኑ የኦሮሞ ተወላጆች መካከል መሆኑ በአንድ ቀን የስድስት ሰዎች ህይወት መጥፋቱ የፈጠረው ነገሩን አባብሶታል። ይላል በተለይ መታወቂያችን ወጥቶ ሲታይ ብሔሩ ጉዳይ ነገሩን የከፋ አደረገው። በዚህ ሁሉ ውስጥ ደግሞ ሌላም ነገር ተከስቷል ብሏል። ከኦሮመኛ ቋንቋ የተመደበችው ሪፖርተር ድብደባ እየተፈጸመባቸው የነበሩት የስራ ባልደረቦቿን ከልክላ እናንተ እንዳሰባችሁት አይደለም፣ እኛ ለስራ የመጣን ንጹህ ሰዎች ነን፣ እኔን ግደሉኝ በማለት ተከላክላለች ብሎናል የኤጀንሲው ስራ አስኪያጅ አቶ ሀሰን ኢጌም ይህንኑ አረጋግጠው ለሌሎች ምሳሌ ሆናለች ብለዋል። ሪፖርተሯን የኦሮምኛ ጋዜጠኛ ሴት ነበረች። እኛም ልናስተባብር ሞከርን፣ ግን ዞሮ ዞሮም ያው ዱላም አልተረፈም ማለት ነው። ለእኛም ለብሷል ማለት ነው። ሪፖርተሩ ድብደባ እንደተፈጸመባቸው የነበሩ የስራ ባልደረቦቹን በተመለከተ የሰማችሁት ነበረ። አቶ ሀሰን የተናገሩት እናሰማችሁ። እሷ ቢፍቱ መሐመድ ትባላለች። የኦሮምኛ ዜና ሪፖርተር ላይ ናት። ልጁን ለማትረፍ እሷ ጥረት አርጊታለች። ምክንያቱም ልጆቹ ከድሬዳዋ እንደመጡና በሁለቱ ክልል ያለው ነገር እንደማያውቁ አብዛኛው ጊዜ ድሬዳዋ ደግሞ የሁሉም ብሔር ብሔረሰቦች በሰላም በፍቅር የሚኖርበት ከተማ ናት። ሚዲያ ደግሞ ይሄ ስንት ይዞ ነው ያው አዲስ አበባ ሲሄድ የነበረውና የነበረው የተፈጠረው ችግርም ጃጆቻችን መረጃ አልነበራቸውም ይህም አልነበረንም። እሷ ደግሞ በራሷ ጥረት ልጁን ከልጆቹም ሴፍ አርጊታለች ማለት ነው። በዛ ነው ያዳነች። ነግረው ነበር እንዲሁም ተንበርክካ እኔን እኔን ግደሉኝ እሱን አትግደሉት ስትል ነበር ብለው ነበር ያናገርኳቸው ሰዎች። አዎ በጣም ነው ከፍተኛ ቸግፋች ነው ያደረገች። ስልኳን ሰጥተውኝ ነበረ ግን ላገኛት አልቻልኩኝም። ምክንያቱም ስልኳን ባለፈው ወደዛ ከሄዱ በኋላ የልጆቹም ስልክም ሌሎች ነገሮች የያዙት ገንዘብ ነክም ተወስዶባቸው ነበር። ግን ስልኮቹ እንደታገኙ የሚል ነው መረጃ ያገኘ ነው ከመሶ ፖሊስ ጣቢያ አካባቢ እና ለጊዜው ስልክ አልያዙም። ምንድን ነው ይሄ አሁን የሚያሳየው ልጅቷ ከኦሮሚኛ ቋንቋ ነው የተመታው ልጅ ደግሞ ከሱማሊኛ ቋንቋ ነበር። እሷ ያሳየችው ምንድን ነው የድሬዳዋ ባህል ነው በጣም ጎልታ ያሳየችው ድሬ ምክንያቱም ድሬዳዋ ሶማሌም፣ ኦሮሞም፣ አማራም፣ ትግረውም፣ ጉራጌ ሁሉም በሰላም ነው እየኖር ያለው ና ዝምድናው ቋንቋ፣ ባህል እንትን ሳይሆን በቃ ብሄር ሳይሆን ድሬዳዋ መሆኑ አንድ ዘመድ ዝም ብና ይሰጣቸዋል ህዝብ። እና ደግሞ አንድ መስሪያ ቤት ነው የሚሰሩት። እኛ አካባቢ ደግሞ ይሄ ሲመት የለም። ድሬዳዋ አካባቢ እዛ ላይ የተፈጠረውም በቃ እሷ ራሷን አሳልፋ ነው እኔን ግደሉኝ ልጆቹን ከሚነኩ እንትን ከሚሆኑ ሰዓት አሊፋ ነው ራሳ የሰጠችው እና በዚህ አጋጣሚ እንደ አስተዳደር መገናኛ ምዝጋና ማቅረብ እንፈልጋለን። ቀሪዎቹ የጋዜጠኞች ቡድን ፖሊስ ጣቢያ ተጠልለው እንዲያድሩ ከተደረጉ በኋላ በማግስቱ የከተማ ወጣቶች ራሳቸው እንደሸኟቸው ከጋዜጠኛ ቡድኑ አካላት አንዱ ገልጿል። እንዲህ ያሉ በቡድን የሚፈጸሙ ችግሮች የንጹሐንን ህይወት እንዲቀጥፉ ማድረጉ በጣም ማሳዘኑ ተናግሯል። ህይወቱ ያለፈው የመኪና አሽከርካሪ የቀብር ስነ ስርዓት ትላንት መፈጸሙን የተናገሩት የኤጀንሲው ስራ አስኪያጅ አቶ ሀሰን ኤጌ ለተፈጠረው ጉዳይ እልባት ለመስጠት ከከተማው አስተዳደር ከከንቲባው ጋራ እየተነጋገሩ መሆኑንም ተናግረዋል። አቶ ሀሰን የጋዜጠኛ ቡድኑ አምስት ሰዓት አርፍዶ የወጣው ከፌዴራል የኮሚኒኬሽን ጉዳዮች የደረሳቸው የጥሪ ወረቀት ጠዋት ከቀኑ አምስት ሰዓት እንደሆነ ተናግረዋል። በጉዳዩ ላይ ከኦሮሚያ ክልል የዞኑ ፖሊስ መረጃን ለማግኘት ያደረግነው ከፍተኛ ጥረት ሊሳካ አልቻለም። ስልካቸው ባለመነሳቱ እንደደረሰንና እንዳገኘናቸው ምላሻቸውን ይዘን ለመመለስ ጥረታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ የተመራው የልዑካን ቡድን ለሶስት ቀናት ያደረገው ጉብኝት በስኬት እንዲጠናቀቅ ላደረጉ የተለያዩ ባለድርሻ አካላት የምስጋና የራት ፕሮግራም ትላንት በብሔራዊ ቤተ መንግስት ተካሂዶ ነበር። ፕሬዝዳንት ኢሳያስ በኢትዮጵያ ያደረጉት ጉብኝት ላይ የተሳተፉት የመንግስት የስራ ኃላፊዎች ና ሰራተኞች፣ የጸጥታና ደህንነት አካላት፣ አርቲስቶች፣ የሚዲያ ባለሙያዎች ና ሌሎች ተባባሪ አካላት ላደ ያደረጉት አስተዋጽኦ ምስጋና ይገባቸዋል ሲሉ ገልጸዋል። ለነዚህ አካላት የእውቅና ሰርተፍኬትም ተበርክቶላቸዋል። የኢፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በባለ ስመታቸው ላይ ከኤርትራ ጋር ያለው ችግር እንዲፈታ ቅድሚያ ወስደው እንደሚሰሩ በተናገሩት መሰረት ከኢትዮጵያ ለቀረበ የሰላም ሀሳብ የኤርትራው መሪ ልዑካን ቡድን ልከው ከዛም በኋላ ራሳቸው አዲስ አበባ መጥተው በጣም ወንድማ የሆነ ስኬታማ የሆነ ጉብኝት አድርገዋል። ይሄ ጉብኝት አቀባበሉ ከአሸኛኘቱ እንዲሳካ ላደረጉ ግለሰቦች፣ የተለያዩ አካላት በትናንትና ዕለት የውጭ ጉዳይ ሚኒስቴር የምስጋና ፕሮግራም አዘጋጅቶ ነበር። በአጠቃላይ የዚህ ፕሮግራሙ ዓላማ የውጭ ግንኙነትና ዲፕሎማሲ ስራ በዋነኛነት በዲፕሎማቶች እና በአምባሳደሮች የሚሰራ ይሁን እንጂ ያንዳንዱ ዜጋ የሀገሩ አምባሳደር ነው ሲባል ኃላፊነት አለበት የሚወጣው ተልዕኮ አለበት ለማለት ነው። እና ይህ በመደረጉ ለተገኘው ስኬት እናመሰግናለን፣ ክብር ይገባችኋል ለማለት የተዘጋጀ መድረክ ነው። በዚህ መድረክ ላይ የፌዴሬል ጡብ ደምስር ክቡር ዶክተር ወርቅነህ ገበየው ባደረጉት ንግግር በኢትዮጵያና ኤርትራ መካከል በቅርቡ የተመሰረተው መልካም ግንኙነት ወንድማማችነት የተዘጋው የጥላቻ፣ የመለያየት እና የቅራኔ ምዕራፍ በአፍሪካ ቀንድ የጂኦ ፖለቲካ ውስጥ ትልቅ ትርጉም ያለው እንቅስቃሴ እንደሆነ ገልጸዋል። በዚህም ያለፈው ሳምንት በኢትዮጵያ የውጭ ግንኙነትና የዲፕሎማሲ እንቅስቃሴ ውስጥ ትልቅ ትርጉም ያለው ለአንድ ማርክ የሚባል ጉልህ እና ተጨባጭ እርምጃ ተደርጎ ሊወሰድ እንደሚገባ ተናግረዋል። ይህ እንዲሆን ኢትዮጵያውያን የኤርትራ ፕሬዚደንት ከመጡበት ጊዜ ጀምሮ አዲስ አበባም፣ ሐዋሳም፣ በአካባቢው ከተሞች በአጠቃላይ በአገሪቱ ያሉ ኢትዮጵያውያን ለኤርትራውያን ያላቸውን ክብርም ፍቅርም አሳይተዋል። መስታወት እንደምታስታውሱ አስመራና አካባቢዋ ነዋሪዎች በክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተመራውን የልኡካን ቡድን በነቂስ ወጥተው ሲቀበሉ የኤርትራው መሪ ወደ አዲስ አበባ ሲመጡ ምን አይነት አቀባበል ይኖር ይሆን የሚል የብዙ ሰዎች ጥያቄ ነው የነበረው። የክቡር ፕሬዚደንቱ ጉብኝት ይፋ አልተደረገም እስከ ሐምሌ ዓርብ ድረስ። ይሁን እንጂ ሐምሌ ሰባት ጠዋት ላይ ፕሬዚደንት ኢሳያስ አዲስ አበባ ሲመጡ ከቦሌ ከቤተ መንግስት ያለው መንገድ ብቻ ሳይሆን አዲስ አበባ በሁሉም አቅጣጫዎች፣ የተለያዩ ከተሞች ትልቅ እና ደማቅ አቀባበል የታየበት ነው። የኤርትራ ፕሬዚዳንት ብቻ ሳይሆን ኤርትራውያን ወንድሞቻችንና እህቶቻችን በሙሉ እንደሚመጡ አይነት ስሜት ነበረ። ይሄ ምንም ቀላጤም ጠሪም ወቷችም ያልነበረበት አቀባበል ነው። በኢትዮጵያና ኤርትራ ሕዝቦች መካከል ለረዥም ጊዜ የዘለቀ ግንኙነትም አለ። የአጭር ጊዜ እንከኖችና ችግሮች የማይለያዩት ሕዝብ እንደሆነ የተረጋገጠበት ጉብኝት ነው። ይሄ እንዲሳካ በርካታ ኢትዮጵያውያን፣ በርካታ ተቋሞች ሊመሰገን የሚያስችል አስተዋጽኦ አድርገዋል። ይሄ ነው መስታወት ላይ በሩ አርቲስቶች ተሸልመዋል። እነ መሐሙድ አህመድ ስጋና ቀርቦላቸዋል። እነ አሊ ቢራ፣ እነ ቴድሮስ ካሳሁን፣ እነ ሀጫሉ እንዴሳ፣ እነ ጌታቸው ሀይለ ማርያም፣ እነ አብዱ ጋሻ በራ ሞላ ከተቋሞች ደግሞ ኦልሞስት ሁሉም ተቋሞች እና ክልሎች ስለ እራት ግብዣውና የምስጋና ፕሮግራም የገለጹልን የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት አቶ መለስ አለም ነበሩ። በስነ ስርዓቱ ላይ የተገኙት የኢፌዴሪ የውጭ ጉዳይ ሚኒስትር ክቡር ዶክተር ወርቅነህ ገበየሁ የመክፈቻ ንግግር አድርገው ነበር። በንግግራቸው በኢትዮጵያ የዲፕሎማሲ ታሪክ ይህ ሳምንት ሁሌም የሚታወስ ነው፣ የሁለቱ ሀገራት መሪዎች ያሳዩት ቁርጠኝነት፣ የሁለቱ ሀገራት ህዝቦች ያለምንም ቀስቃሽነት ከጫፍ እስከ ጫፍ ያሳዩት የድጋፍ ሰልፍና ዜና ሀሴት አስደናቂ ነው ብለው ተናግረዋል። ለዛሬ እንግዲህ ያዝንላችሁ ዘገባዎች ወደ መጠናቀቁ ናቸው። ማክል ሙዚቃ አለን። ምስልኝ ወደ ሙዚቃው እንለፍ አንዳች አይ ላለም አላውቀው አንዳ ሁሉ ምክንያት ጻዳ ናችሁ ኩኩ ሚያብሩ ብርሃን ናችሁ ለምሽት የዛሬው ፕሮግራማችን እንግዲህ በዚሁ ወደ መጠናቀቁ ነው። በጀመርነው ሙዚቃንም እንሰናበታችሁ። በፕሮግራማችን ላይ አስተያየቶች ካላችሁ አት ቪኦኤ አማሪክ የፌስቡክ ገጻችን ነው። ሀሽታግ ጋቢና ቪኦኤም ወይም ሃሽታግ ቪኦኤ አማሪክ ደግሞ የትዊተር ገጻችን ነው። አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ማቅቤል ያበረ ነበረ። ስናስተናግዳቸው ያመሸ ነው ደግሞ መስታወት አድራጊውና ጽዮን ግርማ ነበርን። የቴክኒክ መሐንዲሱ ሲድራ አብሮን ነበር። እናመሰግናለን። መልካም ምሽት። በነገው ጉዞ I am that son en Radon is gala de